ጤናና አካባቢ። በጎርጎሮሳዊ 2000 ዓ.ም ለህጻናት ክትባት የማዳረሱ ሽፋን 57 በመቶ ብቻ እንደነበር ነው የዓለም የጤና ድርጅት ያስታወሰው። ከ14 ዓመታት በኋላ ግን 80 በመቶ የሚሆኑ ህጻናት ክትባት ማግኘት መቻላቸው ቢገለጽም አሁንም የህፃናትን ሞት ለመቀነስ ሁሉም ልጆች በተገቢው ወቅት እነሱን ከሚያጠቁ በሽታዎች ለመከላከል ክትባት እንዲያገኙ ከፍተኛ ጥረት እንደሚያስፈልግ ነው በዚህ ላይ የሚሰሩ ድርጅቶች ሁሉ የሚያሳስቡት። ጤና ይስጥልኝ። የዝግጅታችን ተከታታዮች፣ እንደምንሰነበታችሁ። ባለፈው ሳምንት ለሁለት ቀናት አዲስ አበባ ክትባት የማዳረስ ጥረትና ያሉትን ችግሮች የዳሰሰ ጉባኤ አስተናግዳለች። ክትባት የማዳረሱ ጥረት ምን ያህል ተሳክቷል? እንቅፋቶቹስ? ለጥቂት ደቂቃዎች የምንመለከተው ነው። አብረን እንቆይ። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ከጎርጎሮሳዊ 2000 ዓ.ም እስከ 2013 ድረስ ክትባት በመዳረሱ በመላው ዓለም 156 ሚሊየን ልጆች በኩፍኝ ከመሞት ማትረፍ እንደተቻለ በመረጃው ያሳያል። እንደ ዩኒሴፍ አፍሪካ ውስጥ ብቻ በኩፍኝ ምክንያት ይደርስ የነበረው የህጻናት ሞት 86 በመቶ ቀንሷል። እንዲያም ሆኖ አሁንም ልክ ያለም የጤና ድርጅት እንደሚለው ከአምስቱ ልጆች አንዱ አስፈላጊ የሆኑ ክትባቶችን ማግኘት እንዳልቻለ ዩኒሴፍም ያረጋግጣል። እስካሁንም አፍሪቃ ውስጥ በተለይ ከሳህራ በስተ ደቡብ ቴታነስ፣ ተቅማጥንም ሆነ ትክትክል ለመከላከል የሚያስችሉ ክትባቶችን ያገኙ ህጻናት ሰባ ሰባት በመቶ ብቻ ናቸው። ባለፈው ሳምንት ለሁለት ቀናት አዲስ አበባ ላይ በሚኒስትሮች ደረጃ በሽታን ስለሚከላከሉ ክትባቶች አስመልክቶ በተካሄደው ጉባኤ ላይ ከተሳተፉት አንዱ በዩኒሴፍ ኒውዮርክ የክትባት ጉዳዮች ዋና አማካሪ ዶክተር ሮቢን ናንዲ ስኬቶችና ጉድለቶች ተገምግመውበታል፣ ያሉት ይህ ጉባኤ አዎንታዊ እንደነበር ነው የገለጹልን። አዎ ስብሰባው አዎንታዊ ነበር ብዬ አስባለሁ። በርካታ የጤና ጥበቃ ሚኒስትሮች ተካፍለውበታል። መከላከያ ክትባቶችን በተመለከተ ብዙ ጉዳዮች ተነስተውበታል። አሁን የት ላይ እንገኛለን የሚለውን ጨምሮ ማለት ነው። በተለይ ደግሞ ከዚህ አስርተ ዓመታት የክትባት ማዳረስ ጥረት በኋላ አፍሪቃ ውስጥ ከአምስቱ ልጆች አንዱ ክትባት ማግኘት አለመቻሉን በተመለከተ ሚኒስትሮቹ ተገኝተው ይህ ለምን ሆነ፣ ሁኔታውን ስለማሻሻል ምን መደረግ አለበት የሚለውን ቀሰቀሰ ሀሳብ በማንሳት ስራው ገና አለማለቁን ማመላከት መቻሉ በጣም ጠቃሚ ነው። እርግጥ ነው ይላሉ ዶክተር ሮቢን ናንዲ። የልጅነት ልምሻ ወይም ፖሊዮን ጨርሶ ከአፍሪቃ ማጥፋትን ጨምሮ በርካታ ስኬቶች ተመዝግበዋል። በኩፍኝ ምክንያት ከሚሞቱት መካከል 86 በመቶውን ማዳን መቻሉም ሌላው በመከላከያ ክትባት የተገኘ አዎንታዊ ውጤት መሆኑንም አመልክተዋል። እንዲያም ሆኖ ግን አሁንም ስራው ገና አላለቀም ይላሉ መሰረታዊው ነገር አሁንም ስራው ገና አላለቀም። ከአምስት ልጆች አንዱ ክትባት አሁንም ማግኘት አልቻለም። ስለዚህ ይህን ክፍተት ለመሙላት የተለያዩ የጤና ጥበቃ ሚኒስትሮች ከሌሎች የመንግስት አካላት ጋር ምን ማድረግ ይኖርባቸዋል? እናም የተለያዩ ቡድኖች ነበሩ። እስካሁን ያልተዳረሳቸውን ልጆች መድረስ የሚችሉ እኩልነትን የሚመለከቱ ቡድኖች አሉ። የልጅነት ልምሻ ላይ የተገኘውን የስኬት ውጤት እንዴት ማስቀጠል ይቻላል፣ ክትባቱንስ ዘላቂነት ባለው መንገድ በመቀጠል እንደ ኩፍኝ ያሉትንም ለመከላከልና ለማጥፋት እንዴት ማዳረስ ይቻላል የሚለውም ያነጋገረ ነጥብ ነበር። ሌላው ክትባትን የተመለከተው የሚኒስትሮቹ ጉባኤ ሀገራት በቂ ገንዘብ ለዚሁ ተግባር መመደብ እንደሚኖርባቸው አንስቶም አጽንኦት ሰጥቶታል። በአብዛኛው የአፍሪቃ ሀገራት ከበሽታ ስለ መከላከል የሚንቀሳቀሱ መርሃ ግብሮች ክትባትን ብቻ ሳይሆን ሌሎቹንም አካተው መስራታቸውንም፣ በምሳሌነትም በወባ በሽታ ለሚጠቁ አካባቢዎች አጎበር የማዳረስና ቫይታሚን ኤን የማቅረብ እንቅስቃሴያቸውንም እንደ መልካም እድል እንደሚቆጠር ዶክተር ሮቢና እንዲያመልክተዋል። ክትባቱን በማዳረሱ ተግባርም በተለይ በገጠራማ አካባቢዎች በቂ ስልጠና የተሰጣቸው የሕክምና ባለሙያ ያልሆኑ ሰዎችም ክትባቱን መስጠት እንዲችሉ የማድረግ እቅድም ተነስቶ ጉባኤው ተነጋግሮበታል። ከዚህም ሌላ ከፍተኛ ጥራት ያላቸው ክትባቶችም ከከተሞች ወደ ገጠር አካባቢ በብዛት የሚዳረሱበት መንገድም ተወስቷል። ጉባኤው ከዚህ በተጨማሪ ስለ አዳዲስ ግኝቶችና ቴክኖሎጂዎችም ተወያይቷል ምንም እንኳን ክትባትን የማዳረሱ ጥረትና እንቅስቃሴው ሰፊ ውይይት ቢደረግበትም እንደ ድንበር የለሽ ሀኪሞች ያሉ አለም አቀፍ የግብረሰናይ ድርጅቶች በብዛት መቅረብ እየቻሉ ዋጋቸው እጅግ ስለተወደደ ለተጠቃሚ ሀገሮች እንቅፋት ሆነዋል ያሉት የዋጋ መወደድ ጉዳይ በዚህ ጉባኤ ትኩረት አላገኘም ሲሉ ይተቻሉ ድርጅቱ ጉባኤው በሚካሄድበት ዕለት ባወጣው ጋዜጣዊ መግለጫ ባለፉት ዓመታት የአፍሪካ ሀገራት በአቅማቸው ይሸምቱት የነበረው ክትባት አሁን ስልሳ ስምንት በመቶ ዋጋ ጨምሮ ታይቷል ሲል ተችቷል። ድንበር የለሽ ሐኪሞች ነገሩን በምሳሌ ያጠናክራል። ለምሳሌ የክትባት መርሃ ግብርን በገንዘብ ከሚደግፈው ጋቪ ከተሰኘው ተቋም ገንዘብ ባለማግኘቷ ኮንጎ ብራዛቪል በቀጣይ ዓመታት ክትባት ለዜጎቿ ማቅረብ ከፈለገች 80 በመቶ የዋጋ ጭማሪ ይጠብቃታል። አንጎላ ደግሞ አንድ ነጥብ አምስት ሁለት በመቶ ይጨመርባታል። ሌሎች ከተጠቀሰው ድርጅት የገንዘብ ድጋፍ የማያገኙ የአፍሪካ ሀገራት ደግሞ እጅግ ከፍተኛ ገንዘብ ለክትባት ማውጣት ይኖርባቸዋል። ዶክተር ሮቢን ናንዲ የዋጋ መወደዱ ጉዳይ በጉባኤው ላይ ብዙም ባይሆን መነሳቱን በመጠቆም ድንበር የለሽ ሐኪሞች የጠቀሳቸው ነጥቦች እውነትነት አላቸው ይላሉ። የኤምኤስኤፍ አቋም ትክክል ይመስለኛል። በየትኛውም ሀገር፣ አንድ ልጅ ለማስከተብ ከፍተኛ ውጪ ይጠይቃል። በተለይ ደግሞ አፍሪካ ውስጥ የዛሬ 20 ዓመት አካባቢ ከነበረው ጋር ስናነጻጽረው አሁን ውድ ነው። በሌላ በኩል ደግሞ አፍሪቃ ውስጥ የክትባቱ መርሃ ግብር በርካታ አዳዲስ ክትባቶችንም ጨምሯል። ስለዚህ የክትባቱ አይነት በመጨመሩ ምክንያት ዋጋውም ከፍ ማለቱ ያልተጠበቀ ሊሆን አይችልም። ዩኒሴፍ ከተጓዳኞችና ከክትባት አምራቾች ጋር ስለሚሰራ የክትባቶች ዋጋ በተመጣጣኝ ደረጃ ላይ መቆየት መቻሉን ለማረጋገጥ ይሞክራል። እናም ምንም እንኳ የተለመዱት የኩፍኝና የልጅነት ልምሻ ክትባቶች አንዱ ከአንድ ዶላር ባነሰ ዋጋ ቢቀርቡም አዳዲሶቹ የክትባት አይነቶች ለምሳሌ ሕጻናትን ከሳምባ ምች የሚከላከለው ክትባት ከ3 ዶላር በላይ ያወጣል። እውነት ነው፣ የዋጋ ጭማሪው ይታያል። በአጠቃላይ በአንድ ሀገር የጤና የገንዘብ ድጋፍ ሲታይ ከወጪው ጥቂቱ ነው የሚሆነው። በዚያም ላይ ይላሉ ዩኒሴፍ እና ጋቢ ለአዳጊ ሀገራት ክትባት የሚቀርብበትን ዋጋ አስመልክተው ያደረጉት ድርድር በበለጸጉት ሀገራት ለአንድ ክትባት ከሚወጣው ገንዘብ ጋር ሲተያይ በጣም ያነሰ ነው። ለምሳሌ የጠቀሱትም የሳምባ ምች መከላከያ ክትባት ዩናይትድ ስቴትስ ውስጥ ለአንድ ጊዜ 18 ዶላር መሸጡን ነው። ዩኒሴፍም ሆነ የዓለም የጤና ድርጅት በዚህ ወቅት ከጠቀሷቸው እንከኖች በተለይ አፍሪካ ውስጥ ከአምስቱ ሕፃን አንዱ አሁንም ክትባት ማግኘት አልቻለም የሚለው ነው። በዚህ ከቀጠለም መዳን ለሚችሉ በሽታዎች መከላከያ የሚሆን ክትባት በማጣት አምስት ዓመታቸውን ሳያከብሩ የሚቀጩ ልጆች ቁጥር እንደታሰበው ሙሉ በሙሉ ላይቀንስ ይችላል። ክትባቱን ለሁሉም ልጆች ለማዳረሱ ጥረት እንቅፋት የሆኑ ጉዳዮች የትኞቹ ይሆኑ ለሚለው ዶክተር ሮቢን ናንዲ እንደየሀገራቱ መሰናክሉ እንደሚለያይ ነው የዘረዘሩት። በአንዳንድ ሀገራት የተወሰኑት ትልቅ ሚና ሊጫወቱ ይችላሉ። በሌሎቹ ጋር ደግሞ እንዲሁ ሌላ አይነት እንቅፋት ይኖራል። በጥቅሉ ከበሽታ የመከላከል ጥረትን ስንመለከት ዋነኛ ከሚባሉት ማነቆች አንዱ አቅርቦት ነው። የክትባት አቅርቦቱ የማይደርሳቸው ልጆች አሉ። ይህ ምናልባት ስኬታማ ካልሆነ የክትባት አስተዳደር ሊሆን ይችላል። ወይም ደግሞ ክትባቱ መቀመጥ የሚገባውን የሙቀትና ቅዝቃዜ ሁኔታ በወጉ ባልተከታተለ የግንኙነት ሰንሰለት ችግር ሊሆን ይችላል። በአንዳንድ አጋጣሚ ደግሞ በቂ ያልሆነ የአገልግሎት አቅርቦትም ያጋጥማል። ይህም ማለት ክትባቱ አለ፣ ነገር ግን በአድራሽና በማጓጓዣ ችግር አምስተኛ ያልነው ልጅ ክትባቱ ሳይደርሰው ይቀራል። እናም በርካታ አቅርቦቱን የሚያደናቅፉ ምክንያቶች ይኖራሉ። ይህ ብቻ አይደለም። ሁሉም ልጆች ክትባት እንዳያገኙ የሚያደርገው እንቅፋት በአንዳንድ አካባቢዎች ማህበረሰቡ ራሱ ለክትባት የሚሰጠው ግምትና ከጥርጣሬ በመነሳት የሚነዛው የተሳሳተ መረጃ ወላጆች ልጆቻቸው በተገቢው ዕድሜ ክትባት እንዳያገኙ እንዲያደርጉ ይገፋፋል። ዶክተር ሮቢን ናንዲ ህብረተሰቡን ስለ ክትባት ጠቃሚነት በማስረዳት አቅርቦትና ፍላጎትን ማጣጣም እንደሚገባ ያነሳሉ። ህብረተሰቡን ስለ በሽታ መከላከያ ክትባት ጠቃሚነት በቂ ግንዛቤ እንዲኖረው በማድረግ ለልጆቹ ክትባት እንዲፈልግ ማስተማር ያስፈልጋል። ልጆች በስንት ዓመታቸው የትኛውን ክትባት መውሰድ እንዳለባቸው ማስረዳት ይኖርብናል። ህብረተሰቡ ክትባት ወደ መጠየቁ ደረጃ ሲሸጋገር ደግሞ የተሻለ አገልግሎት እንዲያገኝ መንገዱን ያመቻቻል ብዬም አስባለሁ። ይህም ማለት የትኛውንም የክትባት አይነት ለልጃቸው መውሰድ እንዳለባቸው ካወቁ ጥራቱን የጠበቀ አገልግሎት ይሻሉ ማለት ነው። የህፃናትን ህይወት በአጭሩ የሚቀጩ በሽታዎችን ለመከላከል የሚደረገው ጥረት ክትባት ማዳረስን በዋናነት መሰረት ያደረገ ነው። አሁንም በርካታ የአፍሪካ ሀገራት ሁሉም ህጻናት ክትባት እንዲያገኙ ብዙ መስራት ይጠበቅባቸዋል። ለሰጡም ማብራሪያ የዩኒሴፍን የክትባት ጉዳዮች አማካሪ በማመስገን ለዕለቱ ያልነውም በዚሁ እናብቃ። አድማጮች እናንተስ በምትኖሩበት አካባቢ ህጻናት ተገቢውን ክትባት በወቅቱ ያገኙ ይሆን? በፌስቡክ ገጻችን ላይ ተወያዩበት። ሸዋዬ ለገሰ ነኝ። ሰላም ሁኑ።